በምዕራብ ኦሮሚያ ዳለ ዋበራ የተባለችው ወረዳ የተወለዱት ዶክተር ነገሪ ሌንጮ በመጀመሪያ ደረጃ ትምህርታቸውን ስኬታማ እንደነበሩ ይናገራሉ። የሁለተኛ ደረጃ ትምህርታቸውን በቀለም ወለጋ በደንብ ዶሎ ከተማ በታዋቂው ቤትል ወንጌላዊያን ሁለተኛ ደረጃ ትምህርት ቤት ተከታትለዋል። ከዛም የእንግሊዝኛ ቋንቋና ስነ ጽሑፍን በኮቶቤ መምህራን ማሰልጠኛ ኮሌጅ ተምረዋል። በ1992 በኦሮሚያ ባህልና ማስታወቂያ ተቀጥሮ ለሁለት አመት ተኩል ከሰሩ በኋላም ባገኙት የትምህርት እድል ወደ ህንድ ሀገር ሄደው ሁለተኛ ዲግሪያቸውን በሚዲያና ኮሚኒኬሽን ላይ ሰርተዋል። የዶክትሬት ትምህርታቸውንም እዛው ህንድ አንድራ ዩኒቨርሲቲ በጋዜጠኝነትና ኮሚኒኬሽን መስራታቸውንም ይገልጻሉ። ትናንት በተደረገው የባለስልጣናት ሹምሽርን አስመልክቶ አነጋግሬያቸዋለሁ። እንግዲህ ከትላንትናው ጀምሮ በዜናም እየሰማን ያለነው ሀያ አንድ ሚኒስቴሮች አዲስ መሾማቸው ነው። ከዛም እርስዎ አንድ ኖት እና እስቲ የአመራረጡ ወይም ደግሞ አሿሿሙ እንዴት ነበረ? እንደሚታየኝ ፕሮሰሱ በገለልተኛ አካላት፣ ፓርቲ አባላት ያልሆኑ የተሳተፉበት፣ መልካም ስምና ሥነምግባር ያላቸው ለሀገር አሳቢ የሆኑ ሰዎች ተሳትፎበት ሁሉ ሰው ባክግራውንዱ ተጠንቶ የመጡ ስለሆነ እኔያ ኢትዮጵያ ውስጥ ባለው ዕዳና የሕዝብ ጥያቄ ትክክለኛ ምላሽ ሊሰጡ ይችላሉ ተብሎ የተመረጠ ስለሆነ እዚህ ውስጥ የተሳተፉት ምሁራን ናቸው። ሳይንቲስቶች አሉ፣ በመሀላችን ትልልቅ ፕሮፌሰሮች አሉ። በዓለም አቀፍ ደረጃ በተለያዩ ተቋማት እየሰሩ አሉ። ስለዚህ ይሄ ለየት ባለ ሁኔታ እና ኮሚትመንት የተሰራ ስለሆነ የዜጎቻችንን ጥያቄ ለመመለስ በበኩ መልኩ የሚታይ ይመስለኛል። ይሄዱ ይህን ሹመት ሲሰሙ እርሶ ምን ተሰሞት እኔ እንግዲህ ሹመት ጠብቄም አላቅም ሹመት እንዲሰጠኝም እስ ደግሞ ኔትወርክ ተጠቅሜም አላቅም እንደዚህ አይነት ኔትወርክ የለኝም ቅድም ለነገርኩህ እኔ የተሰጠኝን ስራ በታማኝነት በመስራት እና እንግዲህ ብዙ ጊዜ የማምንበት መሪዎች የህዝብ አገልጋይ መሆን አለባቸው ብዬ ነው ማምነው እኔ ተሾምኩና ስልጣን አገኘው ማለት ሳይሆን ባለኝ አቅም ባለኝ እውቀት ባለኝ ልምድ ሰፊውን ህዝብ ዜጎቻችንን ለማገልገል እድል አገኘው ብዬ ነው ያሰብኩና በደስታ ነው ነው ተቀበልኩት። እንግዲህ ይህ ሹመት መቼ ነው ተግባራዊ መሆን የሚጀምረው? ሹመቱ ትናንትና ነው ዲክሌር የተደረገው። ከዚህ ሳምንት ጀምሮ የትራንዚሽን ጊዜ እንደመሆን እና ምናልባት በአንድ ሳምንት ጊዜ ቢዘገይም ደግሞ ሁለት ሳምንት ጊዜ ውስጥ ወደ ፊት ይካሄዳል ብዬ ነው ማምነው። የመጀመሪያ አሳይመንቴ መሆን አለበት የሚሉት ስራ አለ ወይ እጆ ላይ? አው እንደምታወቀው ኮሚኒኬሽን በጣም አስፈላጊ ነው። ብዙ ስራዎች ሰርቶ ዜጋው ሚስኢንፎርሚት ከሆነ ደግሞ ትክክለኛ መረጃ ካላገኘ ደግሞ የልቡ መናገርና ጥያቄ መንሳት ካልቻለ ያ ጥያቄ ደግሞ ትክክለኛ ምላሽ የሚያገኙበት ሁኔታ ከሌለ ዜጎች ግራ ይጋባሉ የነገ የሚሉት ነገር ይጨልምባቸዋል እና ኮሚኒኬሽን ላይ ትልቅ ትኩረት ሰትም መስራት አለብን አንደኛ ትክክለኛ መረጃ የሚገኝበትና ትክክለኛ መረጃ ደግሞ ህዝቡ ጋር የሚደርስበት አካሄድ እንዲኖር እና አሰራር እንዲኖር የተቻለኝን ሁሉ ለመስራት ይሞክራለሁ ከዛም ባሻገር ደግሞ በአሁኑ ጊዜ ህዝቡም ኮንፊዩዝ የሚያደርጉ ከያቅጣጫው የሚመጡ መረጃዎች አሉ እና ህዝባችንም የሚጠቅሙ መረጃዎች በትክክል ህዝባችን ጋር እንዲደርሱ ህዝቡን ኮንፊውዝ የሚያደርጉት ደግሞ ህዝባችን የሚዲያ ሊትሬት ሆኖ በትክክል አመዛዝኖ እንዴት መጠቀም ይችላል ይሰራለው ብዬ ነው የምገምተው። እንግዲህ በሌላ ጎራ አሁን ሹመቱን በተመለከተ ብዙም የማህበረሰቡን ጥያቄና ቁጭት የሚመልስ ነገር አይደለም፣ ቀባብቶ ለማለፍ የተፈለገ ነው የሚሉ አቋሞች አሉ። ይህን እንዴት ያዩታል? ጥያቄ ነው እንግዲህ። ሰው የፈለገውን ማሰብና መናገር መብት ሆኖ ሳለ እውነታው ግን ምንድን ነው የምለውም፣ ሁሉም ሰው ሚዲያ ተቋማት ውስጥ የሚሰሩ ሰውን አመዛዝኖ ነው ማየት የሚያስፈልግ መደኛል። አንደኛ አሁን መንግስት በበላይነት እየመሩ ያሉ ሰዎችና በፊትም ስመሩ የነበሩ ሰዎች ለዘላለም ነዋሪዎች አይደለም። ተሻሌ የሚሉትም አስቀምጦ ለማለፍ ይሞክራሉ። እንግዲህ የፖለቲካ ስልጣን ለማግኘት ብቻ በሌላ ጎራ የተሰለፈው መንግስት የሚያደርገውን ሁሉ ሁሉ ጊዜ ጥላሸት የሚቀባው ከሆነ በዚህ ሁኔታ ሀገር ልትለወጥ አትችልም። አሁን መንግስት እያደረገ ያለው እኔ እንደሚገባል ብዙ ሰዎች በተቃራኒው የሚያነሱት ይተቹት መፍታቸው ነው፣ ግን እውነታው ይሄ አይመስለኝም። ምናልባት ተቃዋሚ መሪዎችም ቢሆኑ ነገ የተሻለች አገር እድል አግኝቶ ለመምራት የሚችሉት ዛሬ በጎ የሆነውን ነገር በበጎ ብንቀበለው ነው እንጂ እኔ መላእክት ከሰማይ ወርዶ ይቺን ሀገር ይመራል ብዬ አልጠብቅም። ይህ እንዲሁ ለመሸፋፈን እየታሰበ ነው ብሎ የሚሉት ለእኔ ውሃ የሚቋጠር ሆኖ አላገኘሁትም። ዶክተር ነገሪ ሌንጮ ለሰጡኝ ቃለ ምልልስ ልስ በጣም አመሰግናለሁ።